በቃሊቲ ማረሚያ ቤት አስራ ስድስተኛ ቀን የረሀባ አድማ ላይ የሚገኙት እነ ጃዋር መሀመድ የኩላሊት መታወክን ጨምሮ ለተለያዩ የጤና እክል እየተጋለጡ መሆናቸውን ጤናቸውን መከታተል የጀመረው የበጎ ፈቃደኛ ሐኪሞች ቡድን አስታውቋል። ሙክታር ጀማል ዝርዝር አለው። በተለያዩ የሕክምና ዘርፎች የተሰባሰቡ በጎ ፈቃደኛ የጤና ባለሙያዎች እስረኞቹ ያሉበትን የጤና ሁኔታ በመከታተል ላይ ያሉ መሆናቸውን የቡድኑ አስተባባሪ ዶክተር ኢሊሊ ጀማል ለአሜሪካ ድምፅ ገልጸዋል። እነሱን በማየትም ከነሱ በምንወስደው የቃለ መጠይቆች ሂስትሪ እንወስዳለን። ከዛ ውጪ እኛም ፊዚካል ኤግዛሚኔሽን የሚባል ማየት አለ። እሱን አይተን ላብራቶሪዎቹን እየሰራን ነው። እነ ነገሮችን ያሳዩ ከቀን ወደ ቀን የጤና ሁኔታቸው እያሽቆለቆለ እየሄደ እንደሆነ ነው። በላብራቶሪ በየቀኑ ሱካራቸውን እናያለን። ስንት ላይ የሚደረጉ ምርመራዎች አሉ። እሱንም እያደረግን ነው። ደም እየወስድን በቅርበት እየተከታተል ነው። ደም ላይ የምናያቸው ነገሮች ለረዥም ጊዜ ስታር ያደረገ ሳይን ኦፍ ኮምፕሊት ስታርቬሽን እያየን ነው። ኤሌክትሮላይት የሚባል ጠቃሚ የሆኑ ነገሮች አሉ። ብዙዎቹ የሚያስፈልገው መጠን እንዳለ የቀነሰ እንደሆነ አይተናል። እሱ ነገር እያሳሰበን፣ ግን እነሱን እየነገርናቸው፣ እነሱ ግን ለጊዜ ፈቃደኞች ስላልሆኑ ለመውሰድ፣ እኛም በምንችለው የመከርነው እየተከታተልን ነው ማለት አሁን እስካሁን ያያችሁት የመረመራችሁት ደረጃ ምን አይነት የጤና እክል አድርሶባቸዋል? ቀጣይ ላይ ደግሞ የሚያመጣው ተጽዕኖ ምንድን ነው? አንድ እንደ ምሳሌ ለማንሳት አክቲቲቭ ኢንጁሪ ይባላል ኩላሊት ቶላምቢ ሲጎዳ እሱ በጃዋርም አጋጥሟቸው ነበር። የው በበቀለም አሁንም አስፌክቲቭ ኢንጁሪ ላይ ነው ያለው። ኩላሊት ሀሰ ጉዳይ የሚለውን ነገር የሚያሳይ ምርመራ አለ። ኤሌክትሮላይት ሰውነት ውስጥ በሚፈለገው መጠን አለመኖር በትክክል ልብ አለመምታችንም ያመጣሉ። ድንገት የልብ ምት መቆም ያመጡ ይችላሉ። በመጨረሻ የሰዎችንም ህይወትንም እስከ ማጣት የሚያደርሱ ነገሮች ናቸው። የረሃብ አድማቸውን ጥያቄያችን እስኪመለስ አናቆምም ማለታቸውን ከገለጹት የእስረኞች ጠበቆች አንዱ የሆኑት አቶ ኢብሳ ገመዳ የእምነት አባቶችና ታዋቂ ግለሰቦች ሊያግባቧቸው ቢሞክሩም እንዳልተሳካላቸው ተናግረዋል። እነ ጀዋር ሙሐመድ የሚጠሩበት ፋይል ወደ ሀያ ሰዎች የሚሆኑት ቃልቲ ማረሚያ ቤት ውስጥ ረሃብ አድማ ላይ ዛሬ አስራ ስድስተኛ ቀናቸው ነው እስከ መሞት ድረስ መስዋዕትነት ለመክፈል ዝግጁ ነን እና የምናቆመው ነገር የለም። እኛ ላይ ብቻ ጫና ማድረጉም ተገቢ አይደለም፣ መንግስት ላይም ጫና ማድረግ አለባችሁ የሚል መስ በመስጠት ነው ሽማገሌዎቹንም ተዋጊ ግለሰቦችንም የሸኘዋቸው። ይህንንም የሚሉት አንድ ቃል ሁለት ቃል በመሰንዘር እንጂ መናገር ራሱ የሚችሉ አይደሉም፣ በጣም ደክመዋል። አንዳንዴም በምልክት ጭምር ነው በእጃቸው አንዳንድ ነገር በማሳየት ነው የሚነጋገሩት እንጂ የመናገር ችሎታቸው ራሱ በጣም ወርዶ ደክመዋል። የእስረኞቹን የጤና ሁኔታ ለመጠየቅ ለፌዴራል ማረሚያ ቤቶች ኮሚሽነር ጀማል አባሶ እስከ ማምሻው ድረስ በተደጋጋሚ ልናገኛቸው ሙከራ ብናደርግም አልተሳካልንም። እስረኞቹ ያቀረቡትን ጥያቄ በተመለከተ ከፌዴራል ጠቅላይ አቃቢ ህግ፣ ከፌዴራል ፖሊስና በጠቅላይ ሚኒስቴር ጽህፈት ቤት የዲሞክራሲ ስርዓት ግንባታ ማዕከል ኃላፊ ዶክተር ቢቂላ ሁሪሳን ጠይቀን በተደጋጋሚ ብንሞክርም ማግኘት አልቻልንም። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዲስ አበባ።